ቮይስ ኦፍ አሜሪካ ያዞን በደቡብ ክልል ችግር ከተፈጠረባቸው አካባቢዎች ጋር ተደምሮ መጠቀሱና አስተዳዳሪውም በመታገዳቸው ተጨባጩን ሁኔታ ያላገነዘበ እርምጃ ነው ሲሉ የዞኑ የሀገር ሽማግሌዎች ቅሬታ አሰምተዋል። አግባብ አይደለም ባሉት የክልሉ ገዢ ፓርቲ ውሳኔ ላይ አቤቱታ ለማሰማት የሀዲያ ዞን የሀገር ሽማግሌዎች አዲስ አበባ ገብተዋል። የደቡብ ኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊና የስራ አስፈጻሚ ኮሚቴው አባል አቶ ሞገስ ባልቻ ለአሜሪካ ድምፅ በሰጡት ቃል እርምጃ ለመውሰድ ችግር እስኪፈጥር እንደማይጠብቁ ተናግረዋል። እስክንድር ፍሬው ተጨማሪ አለው። ለአቤቱታ ወደ አዲስ አበባ የመጡት የሀዲያ ዞን የሀገር ሽማግሌዎች ቅሬታ በቅርቡ የደሄደን ስራ አስፈጻሚ ኮሚቴ ያስተላለፈውን ውሳኔ መነሻ ያደረገ ነው። የደቡብ ክልል ገዢ ፓርቲ ደሄደን ስራ አስፈጻሚ ኮሚቴ ሰሞኑን ያስተላለፈው ውሳኔ በተለይ በሲዳማ ዞን እና በሐዋሳ ከተማ እንደዚሁም በሀድያ ዞን አመራሮች ላይ ያተኩሯል የዞኖቹ የፊት አመራሮች ከኃላፊነት እንዲታገዱ ነው ንቅናቄው የወሰነው። ውሳኔው ግራ እንዳጋባቸው የገለጹ አንዳንድ የሀድያ ዞን ተወላጆች በተለይ በማህበራዊ ሚዲያ ማብራሪያ ሲጠይቁ ቆይተዋል። ዛሬ ወደ አዲስ አበባ የመጡት የአገር ሽማግሌዎች ጥያቄም ተመሳሳይ ማብራሪያ የተጠየቀበት ነው። ለአቤቱታ አዲስ አበባ ከመጡት የአገር ሽማግሌዎች ሁለቱን አነጋግሬያለሁ። ችግር ከተፈጠረበትና የሰው ህይወት ከጠፋበት ዞን ጋር እኩል መቀጣታችን ፍትሐዊ አይደለም ሲሉ ነው የመጀመሪያው የአገር ሽማግሌ የጠቀሱት አንድ ጊዜ ሲዳማ ላይ ህይወት ጠፍቶ ንብረት ወድሞ ስንት ነገር ኪሳራ ደርሶ መንግስት በርካታ እዛ ቦታ ላይ የጸጥታ ኃይልን አስፍሮ በማያስብ ወጪ ውስጥ ገብቶ ካለበት ዞን ጋር ወዲያው ቅጽበታዊ የሆነ ነገር ከፊት ያለውን መሪ ከሲዳማ ጋር በሚዲያ ሁሉ የሚያስጠቅስ ተግባር ምን ፈጽመዋል? ይሄን ማወቅ አለብን። ይሄን የፈጸመ ነገር ካለ አውቀን ልናወግዝ ይገባል። ለህዝባችን ልና ይገባል ካለ ግን፣ የተለቀቀ ዌብ ነገር ካለ ደግሞ መንግስትና እኛ ተዳምረን ህዝባችንን አረጋግተን አጣርተን እንፋራድ የሚል ቆመና ነው ያለን። የተለቀቀ ዌብ ካለ ሲሉ በመሀል የተሰፋተ መረጃ ሰጥተው እንደ አይነት ውሳኔ ሊወሰን ያደረጉ አካላት ካሉ ማለት ነው። ያው የህዝቡ ጥርጣሬ እዚ ላይ የሰፋ ነው በጣም አሉ። እነዚህ አካላት ሊኖሩ ይችላሉ፣ ጥርጣሬ አለ፣ ሀሜት አለ። እነዚህን አካላት የሀዲያ ህዝብና መንግስት አብሮ ማጥራት አለበት የሚል ጭምር ስላለን በሰላም አግባብ ለመረዳዳት ነው ወደዚህ የመጣ ነው። በሂደን ለውሳኔው መነሻ ያደረገውን መረጃ ግልጽ ማድረግ እንዳለበት ያሳሰቡት ደግሞ ሌላው የአገር ሽማግሌ ናቸው። ግልጽ ይደረግ፣ መታረም የሚገባም ነገር ካለ እንድታረምልን ነው የምንፈልገው። በስህተት የተባለ ወይም ያሳሰቱ ግለሰቦችን ደግሞ ተከታትለው አቅጣጫ ማዝ እንደሚገባ ነው መንግስት። በመንግስትና በህዝብ መካከል አላስፈላጊ ጥላቻ፣ አላስፈላጊ ንትርክ እንዲኖር የሚያደርጉ ጥቂት ቡድኖች እንዳሉ የሚሰማን ነገር አለብን። እነዚህን ሰዎች መንግስትም ለይቶ እንዲያውቅልን እንፈልጋለን። መንግስት ለይቶ ካወቀ እኛ መንግስትን ደግፈን ለሰላም ለፍትህ፣ ለዴሞክራሲ የምንታገል ህዝባችንም፣ ደግሞ ለፍትህና ለሰላም በጽናት ታግሎ የመጣውን ለውጥ በመደገፍ እስከ ግብ የማድረስ ስራ ነው መስራት የምንፈልገው። ይህንን ፍላጎት የሚቀለብሱ ጥቂት ግለሰቦችን ስሜት ሰምቶ የእኛን የህዝብን ትርታ የህዝብን ፍላጎት መዝጋት አላስፈላጊ እንደሆነ መንግስት እንዲያውቅልን ነው የምንፈልገው። የደቡብ ክልል ገዢ ፓርቲ ደሄደን በሀዲያ ዞን የፊት አመራሮች ላይ ስለተወሰነው የእገዳ ውሳኔ ምክንያት እስካሁን ሰፋ ያለ ማብራሪያ አልሰጠም። የደሄደን ማዕከላዊ ጽህፈት ቤት ኃላፊና የስራ አስፈጻሚ ኮሚቴ አባል አቶ ሞገስ ባልቻ ሰሞኑን ለአሜሪካ ድምፅ ሲናገሩም ጠቅለል ያለ ምላሽ ነበር የሰጡት። የግድ ሰው አመራር እርምጃ መወሰድ የሚያስፈልገው የሰው ህይወት ከተጎዳ በኋላ፣ ንብረት ከወደመ በኋላ መሆን የለበትም። ከባለፈው መማር ይጠይቃል። በሆሳናም እየነበሩ አዝማሚያዎችና ምልክቶች ጥሩ አልነበሩ። ከእሱ ጋርም ተያይዞ የአስተዳዳሪ ግል ሊኖር የሚችለውን የአላፊነት ድርሻ ከመወጣት አንጻር ጉድለት ያለው መሆኑ ተወስዶ ዝርዝር ግምገማው በራሳችን የውስጥ አሰራር በቀጣይ የምናየው እንደተጠበቀ ሆኖ የነበሩ ሂደቶቹ ተገቢነት የተጎደላቸው ከመሆኑ ጋር ተያይዞ እርምጃ ስራ አስፈጻሚ በነበሩ በዘርዘር ባለ መንገድ በገመገመው ግምገማ ተነስቶ ስራ አስፈጻሚ እርምጃ ወስደዋል ማለት ነው። ስለዚህ የግድ መውደም፣ የህይወት መጥፋት መኖር ያለበት አይደለም ማለት ነው። የሀዲያ ዞን የአገር ሽማግሌዎች በስካሁኑ የአዲስ አበባ ቆይታቸው ከአንድ ከፍተኛ የጦር አዛዥ ጋር በሰላም ጉዳይ የሚያረካ ያሉትን ውይይት ማድረጋቸውን ገልጸዋል። ከደህድን ሊቀመንበር ሙፈሪያት ካሚልና ከጠቅላይ ሚኒስትር አብይ አህመድ ጋር ለመገናኘትም ጥረት እያደረጉ መሆኑን ገልጸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ